ሀገርኛ ሪፖርት የፌዴራል ጠቅላይ ፍርድ ቤት የምርጫ ጉዳዮች ልዩ ችሎት ኢዜማ በሚል ምሕጻረ ቃል የሚታወቀው የኢትዮጵያ ሕዝቦች ለማህበራዊ ፍትህና ዴሞክራሲ ፓርቲ ሰኔ አስራ አራት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በተካሄደው ስድስተኛው ሀገራዊ ምርጫ በሀያ ስምንት የምርጫ ክልሎች የተካሄደው ምርጫ የምርጫ ህጉንና ማስፈጸሚያ መመሪያዎችን የጣሰ ነው በሚል ባቀረበው ክስ ነሐሴ አስራ ሁለት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ከምርጫ ቦርድ ጋር ክርክራቸውን ለችሎቱ ካቀረቡ በኋላ ችሎቱ የግራጠኙን ክርክር አድምጦ መዝገቡን መርምሮ ውሳኔ ለመስጠት ለነገ ማክሰኞ ነሐሴ አስራ ስምንት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ቀጠሮ መስጠቱን ከፍርድ ቤት ያገኘ ነው ዜና አመለከተ። የኢዜማ ሊቀመንበር አቶ የሺዋስ አሰፋ በቃል ክርክሩ ወቅት እንዳመለከቱት ችግሩ እንዳለባቸው ያመለከቱባቸው ሀያ ስምንት የምርጫ ክልሎች ምርጫ እንዲደገም ውሳኔ እንዲሰጥላቸው መጠየቃቸውን የደረሰን ዜና ጨምሮ ያስረዳል። በሌላም በኩል ቦርዱን ወክለው በቃል ክርክሩ የተሳተፉት ምክትል ሰብሳቢው አቶ ውሸት አየለ ኢዜማ ጥሰት ተፈጽሟል ባለው አቤቱታ ላይ የት መቼ እና በማን እንደተፈጸመ ድርድር ማስረጃ ያላቀረበ በመሆኑ ፍርድ ቤቱ ይህን ተመልክቶ ጉዳዩን ዘግቶ በነጻ እንዲያሰናብታቸው ጠይቀዋል። ፍርድ ቤቱ ለነገ ነሐሴ አስራ ስምንት ቀን ለውሳኔ ቀጠሮ መያዙን አስታውቆ ችሎቱም ተነስተዋል። የብሔራዊ ምርጫ ቦርድ ለጳጉሜ አንድ ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ይካሄዳል ተብሎ ምክል የተያዘለትን ወደ መስከረም አስራ አራት ቀን ሊያሸጋግረው እንደሚችል ከቦርዱ ጋር የቀረበ ግንኙነት ያላቸው ምንጮች አስታወቁ። ይህም የቀን ለውጥ ሊደረግ የቻለው እቃዎች የምርጫ ቁሳቁሶች በመካከለላቸው ጊዜ በሁሉም ስፍራዎች ሊደርሱ አይችሉም በሚል ግምት ነው ተብሏል። ለዚህ ግን ቦርዱ በኦፊሴላዊ መንገድ የሰጠው መግለጫ የለም። በቤት ማለት ሪል ስቴት ግንባታ ላይ የተሰማራው አያት የቤት ገንቢዎች ድርጅት በአስራ ሶስት ሺ ሁለት መቶ ሶስት ካሬ ሜትር ቦታ ላይ የሰፈረውን የተክለ ብርሃን አንበ የግንባታ ድርጅት ህንፃ ለመግዛት ስድስት መቶ አስራ አምስት ሚሊዮን ብር ዋጋ መስጠቱን ከአያት ጋር ግንኙነት ያለ ዜና አውታር አስታወቀ። ይህ ህንፃ የሚገኘው በሀያት አካባቢ ነው። ከዚህ በፊት በቦሌ መድኃኔ ዓለም አካባቢ የኤድና ሞል ህንፃም በጨረታ ወደ ግለሰብ መዛወሩ የሚታወስ ነው። አያት ይህንን ህንፃ ለመግዛት ያቀደው ለድርጅቱ ዋና ጽፈት ቤትነት እንዲያገለግል ታስቦ መሆኑም ተነግረዋል። አያት ከዚህ በፊት ኤድናሞልን ለመግዛት ጨረታ ገብቶ እንደነበርም የሚታወስ ነው። የአዲስ አበባ ከተማ አስተዳደር በአዲስ አበባ የሚገኙትን ነጋዴዎች በማነጋገር በሀገሪቱ ላይ ስለተንሰራፋ የዋጋ ግሽበት አስመልክቶ ነጋዴዎች ግሽበቱን በመቆጣጠር ረገድ የበኩላቸውን አስተዋጽኦ እንዲያደርጉ ጠንከር ያለ ማሳሰቢያ ሰጥተዋል። የዋጋ ማሪው በየጊዜው እየናረ ስለሆነ ነጋዴዎች ይህን ከግምት በማስገባት መቆጣጠር ስለሚቻልበት ውይይት አካሂደው ሁሉም የትርፍ መጠናቸውን ዝቅ እንዲያደርጉና ግሽበቱን በመጠኑ ቢሆን እንዲያለዝቡ የአዲስ አበባ ከተማ ምክትል አስተዳደር ወይዘሮ አዳነች አቤቤ አስታውቀዋል። ወደፊት የሚታይም ቢሆን ነጋዴዎችም ያስተዳደሩን ሀሳብ የሚደግፉ እንደሚደግፉ አስታውቀዋል። በቅርቡ በተደረገ አንድ ጥናት ከአዲስ አበባ ነዋሪዎች መካከል አርባ ሁለት ነጥብ ሁለት በመቶ የሚሆኑት ከውጭ ወደ ከተማ የገቡ ናቸው የሚል ድምዳሜ ላይ መድረሱን የተለያዩ ዜና ምንጮች ገለጹ። ይህ ጥናት የተካሄደው በኢትዮጵያ መንግስት ማለትም የማዕከላዊ ስታትስ ኤጀንሲ ከዓለም አቀፍ የስደተኞች ጉዳይ ድርጅት ጋር በመተባበር መሆኑም ተነግሯል። በዚህ ጥናት መሰረት ሴቶች ከወንዶች በላይ ወደ አዲስ አበባ ይፈልሳሉ ተብሏል። አብዛኛዎቹ ወደ ከተማ ከሚገቡት መካከል በዕድሜ ከአስራ አምስት እስከ ሰላሳ ዘጠኝ አመት የሚደርሱ ናቸው። ከአዲስ አበባ ቀጥሎ በጋምቤላ ሰላሳ ሁለት ነጥብ ሁለት በመቶዎቹ ከውጭ ፈልሰው የሚገቡ መሆናቸውንም ዜናው ጨምሮ ያስረዳል። ይህ ጥናት እንደሚያመለክተው ወደ አንድ ሚሊዮን የሚጠጉ ኢትዮጵያውያን ወደ በውጭ ሀገራት እንደሚኖሩም ተናግሯል። በሙስናና በሌሎች የተደራጁ የኢኮኖሚ ወንጀሎች የተመዘበረ ሁለት ነጥብ አንድ ቢሊዮን ብር ማስመለሱን ጠቅላይ አካባቢ በድረገጹ ባወጣው መግለጫ አስታውቋል። ይህ ሁለት ነጥብ አንድ ቢሊዮን በጥሬ ገንዘብና መሬት ላይ በሰፈሩት ንብረት በሀገር ውስጥ በሙስና የተዘረፉትን ንብረቶች የሚያካትት ነው። ከዚህ በተጨማሪ ንብረትነታቸው የትራንስ ኢትዮጵያ የሆኑና ግምታቸው ወደ ሁለት ቢሊዮን ብር የሚገመጡ አንድ መቶ ሰባ ዘጠኝ የደረቅና የፈሳሽ ከባድ ጭነት ተሽከርካሪዎችን በፍርድ ቤት የህግ ትብብር ጅቡቲ ተጥለው የነበሩትን ከባድ መኪናዎች ለጅቡቲ መንግስት ጥያቄ በማቅረብ ማስመለስ መቻሉን ጠቅላይ አቃቢ ህግ ጨምሮ አስታውቋል። ሸኔና ህወሓት በጥምረት ለመስራት ስምምነት ካደረጉ በኋላ በሸኔ አባላት መካከል ክፍፍል ተፈጥሮ ጥምረቱን በሚደግፉና በሚቃወሙ መካከል በተፈጠረ አለመግባባት የአስራ አንድ ሰዎች ህይወት ማለፉን ውስጥ አዋቂ ምንጮች አስታወቁ። በኦሮሞ ብልጽግና ፓርቲ ውስጥ ሀላፊነት ያላቸው ሰው ጥምረቱ እንደተሰማ እንደተናገሩት ቀድሞውንም ሸኒና ህወሓት አብረው ይሰሩ እንደነበር ተናግረው አሁን የሁለቱ ትምረት በይፋ መነገሩ እጅግ አስደሳች ነው ብለው በይፋ የገለጹት በምስጢር የሚታወቀው በአደባባይ መገለጹ ለኦሮሞ ህዝብ ጠቃሚነት አለው በማለት መሆኑን በወቅቱ መናገራቸው የሚታወስ ነው። በዚህ ሰሞንም በመላው የኦሮሚያ የዞንና የወረዳ ከተሞች ህዝቡ በነቂስ ወጡ ሸኒን ለማወገዝ የበቃው እንዴት ከዚህ በፊት ከመግደል አንስቶ ጥፍራችንን ይነቅልና የወንዶች ብልትን ያኮላሽ ከነበረው ወያኔ ጋር ሸኔ ጥምረት ይመሰርታል በሚል ቁጭት መሆኑ በስፋት ተነግሯል። ይኸው ቁጭት በሸኔ ከፍተኛ አመራሮች መካከል ክፍፍል መፍጠሩም ተነግሯል። ከዚያም አልፎ ህብረተሰቡ የሸኔ አባላት በእንቅስቃሴ ላይ እያሉ ወይም ከተደበቁበት ስፍራ እያጋለጠ እንደሚገኝ በየዕለቱ የተለያዩ የመገናኛ ብዙሃን እየተነገረ ይገኛል። በብዙ ኢትዮጵያውያን ዘንድ በአሁኑ ጊዜ ሸኔ ኦሮምኛ ተናጋሪ ህወሓት ተብሎ የተሰየመ ቡድን ለመባል የበቃውም በዚሁ ምክንያት ነው ተብሏል። በሌላም በኩል የአማራ ክልል ፖሊስ ነግ በአማራ ክልል እየፈጸመ ባለው ወረራ መርክ ድል ማስመዝገቡን አስታውቆ ህብረተሰቡ ግን በሀሰት ፕሮፓጋንዳ ሳይደናገር አካባቢውን በንቃት እንዲጠብቅ ጥሪውን አስተላልፏል። የክልሉ ፖሊስ ይህም ድል ለማስቀጠል ህብረተሰቡ አካባቢውን በመጠበቅ የሀሰት ፕሮፓጋንዳ የሚነዙና በተለይ በመዋቅር ስር የታቀፉትን እንዲያጋልጥ ማሳሰቢያም ጭምር ሰጥቷል። የወያኔ ተዋጊዎች በወሎ ከተሞችና በጎንደር እንደ ደብረ ታቦር ባሉ ከተሞች ውስጥ ሲሰርጉ እኛ ጠላታችን ከእናንተ ጋር ሳይሆን ከመንግስት ጋር ነው በማለት ህዝብና መንግስትን በመነጣጠል ህዝቡ ከመንግስት አለመግባባቱ እኔን አይመለከተኝም በማለት አጥቶቹ በቀላት ዝርፊያ የሚያካሄዱትን እንዳጋለጥ ስለሚያደርግ የሰርጎ ገብ ሰርጎ ገቦችን አካሄድ በጥንቃቄ መከታተል ያስፈልጋል፣ በማለት የክልሉ ፖሊስ ጨምሮ አሳስበዋል። በተለይ ደግሞ ወጣቶች ከመከላከያ እና ከክልል የጸጥታ ኃይል ጋር በመቀናጀት ከጠላት ጋር ፊት ለፊት በመጋፈጥ አስተዋጽኦ እንዲያደርጉ የክልሉ ፖሊስ ጥሪውን አቅርበዋል። በህብረተሰቡ ውስጥ አንዳንድ ለአንድ ግለሰቦችን በገንዘብ በመደለል እና በማታለል ፍላጎታቸውን ከዳር ለማድረስ ስለሚሰሩ ይህንን ማጋለጥ ያስፈልጋል በማለትም ፖሊስ በተጨማሪ አሳስበዋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ